ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአውስትራሊያና በኒውዚላንድ አህጉረ ስብከት ሊቀጳጳስ፣ እንዲሁም ብፁዕ አቡነ በርናባስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ፣ በቅድሚያ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ከፊት ይቀጠል የነበረውን በውጭ ሲኖዶስ የሚለውን ቅጥያ አንስተን ለመጀመሪያ ጊዜ ሁለታችሁንም ስንጠራ እንኳን ደስ አላችሁ፣ እንኳን አብሮ ደስ ያለን። እግዚአብሔር ይባርክልን። አሜን። እንደሚታወቀው ባለፈው ሳምንት በአሜሪካ ዋሽንግተን ዲሲ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሁለቱን ሲኖዶሶች የማስማማት ስራ ተጠናቋል። ይህም ለ27 ዓመታት በቤተ ክርስቲያኒቷ ላይ የነበረው የጥል ግድግዳ በአጭር ቀናት ውይይት ተጠናቋል። ብፁዕ አቡነ ጴጥሮስ እንዲሁም ደግሞ ብፁዕ አቡነ በርናባስ በተደጋጋሚ እዚህ አውስትራሊያን በመጣችሁበትም ጊዜ ሚሆን እዛው አሜሪካም ሆናችሁ ከኤስቢኤስ የአማርኛው ቋንቋ ዝግጅት ጋር ባደረጋችሁት ውይይት ሁል ጊዜም በሙሉ ልብ የምትናገሩት አንድ ነገር ነበር። መንግስት ነው ይችን ቤተ ክርስቲያን ያለያያት። የመንግስት ጣልቃ ገብነት ሲወጣ ቤተ ክርስቲያኒቷ አንድ ትሆናለች፣ ሲኖዶሱም አንድ ይሆናል ስሉ ነበረ እንዳላችሁትም ይህ በጣም አጭር ቀን በሆነ ውይይት በአባቶች ውይይት ያለማንም ጣልቃ ገብነት ተጠናቋል። በአሁን ሰዓት የመንግስትን ሁኔታ እንዴት አገኛችሁት? በተለይ ደግሞ መንግስት ስንል የእርቁን ሂደት ያነሳሱትም ሆነ እስከ መጨረሻውም ድረስ ተከትለው አብረው የዘለቁት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድን በፊት ለፊትም አግኝታችሁ ተወያይታችኋል። እንዴት አገኛችኋቸው? የመንግስትንስ ድጋፍ እንዴት አገኛችሁት? ሁለት ከመባልና አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ብለን እንድንጠራ ላደረገን ለአምላካችን ክብር ምስጋና ለሱ ይሆንልን። እግዚአብሔር የታሪክ አምላክ ነው። እግዚአብሔር የዘመናት ጌታ ነው። እግዚአብሔር ከዘመናት በፊት የነበረ፣ በዘመናት የሚሄድ አምላክ ነው። ስለዚህ ለእሱ ክብር ሁሉ ይሆንልን። ክብር ምስጋና ለአምላካችን እናቀርባለን። እናንተንም እግዚአብሔር ይስጥልን። እንግዲህ አጠቃላይ እንደ ጊዜ መቼም ጊዜ ነው ይህን ሁሉ የሚያደርገው እኒህን ሰውዬ ያመጣ እግዚአብሔር የራሱ የሆነ ዓላማ አለው። ስለዚህ በዚህ የእግዚአብሔር ዓላማ ውስጥ የአሁኑ መንግስት የሚመሩት ክቡር ጠቅላይ ሚኒስቴር አብይ አህመድ የሚገርሙ እግዚአብሔር የሰጣቸው ሰው ናቸው። እንዲሁ ዝም ብሎ የሚናገሩት ቃል በራሱ ፍቅር ስለሆነ በዚያ እግዚአብሔር በሰጣቸው ጥበብ ቤተክርስቲያንን ረድተዋታል ብዬ አምናለሁ። በቃ ቃል ራሱ የለውም። ለእንደዚህ አይነቱ ነገር ቃል አጥቸለት ዝምታን እና መደመምን መርጫ አለውና፣ የሚገርም ጊዜና የሚገርም ሁኔታ ነው የነበረው። ሁላችንም ቃላቶቻችን የምንናገርበት የምናመሰግንበትም እንኳን ቃላተን ተደንቀን ነበረ። ያነጋገራቸው የትትናቸው አጠቃላይ ለቤተ ክርስቲያኒቱ ቤተ ክርስቲያኒቱን ያስቀመጡበት ቦታ ምን ያህል እንደሆነ በሚገርም ሁኔታ ነው ያየሁት። ምናልባት አቡነ በርናባስ የበለጠ ሊጨምሩ ይችላሉ። ብፁዕ አቡነ በርናባስ የእርሶስ እይታ ምን ይመስላል? በዚህ ዙሪያ ሁሉን ቻ አምላክ ተአምር ማድረግ ስራው የሆነ ልዑል እግዚአብሔር ስላደረገልን ሁሉ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በሰውየው እንዴት እንደሚጠቀም እንደ በእውነት እግዚአብሔር እንዳልተወን ነው የሚያሳየው፣ አብሮን እንዳለው የአባቶቻችን አምላክ ዛሬ ደግሞ በበለጠ እንዲሁም ሀባሃል ለወት በዘይት ኃጢአት በእየት የበዘ ጸጋ ብዙ ኃጢአት በበዛበት ቦታ እግዚአብሔር ጸጋ ደግሞ ከዚህ ኃጢአት በላይ ይበዛል ይላል። እና በእውነቱ እኛ ኢትዮጵያውያን በቤተ ክርስቲያንም በማህበራዊ ኑሮ በጎሳ ተለያይተን የገሌ ጎሳ የገሌ ክልል በደንበር እስከመጣላት እንደ በአጠቃላይ በእነዚህ ሀያ ሰባት አመታት ውስጥ ምስቅልቅል ያለ በህዝቡም በምእመናኑ በእኛም በካህናቱም በጳጳሳቱም እንዲሁም ጸሎታችን እውነት ይሰማል ወይ ብለን እስክንጠራጠር ድረስ ነው ምክንያቱም ያለ ፍቅር ምንም የሚሆን ነገር ስለሌለ ግን የእግዚአብሔር ጸጋ በእውነት ከዚህ ሁሉ በላይ ስለሆነ ወይም የማናውቃቸው ደግሞ ከምእመናንም፣ ከአባቶችም በየገዳማቱም ይኖራሉ እንባቸውን የሚያብስላቸው መቼም እግዚአብሔር በጥቂቶቹ ለብዙሀን በደግ ማድረግ ስራው ነው የጥቂቶቹን ንባ ሲያብስ የብዙሃኑን አብሮ ያብሳል፣ እና የዚያ ነው መሰለኝ እና እኔን ሰውዬ የሰጠን ራሱ ነው እግዚአብሔር። ያቆይልን በዚህ ይቀጥልልን እንጂ እንዲያው ደስ ብሎናል። እኛ ለቤተ ክርስቲያን ብቻ ሳይሆን ለሀገራችን ለእኛ ለሀገራችን ብቻ ሳይሆን ይኸው አሁን በኤርትራም የሆነውን ታያላችሁ፣ የሆነውን ነገር በጎረቤት አሁን ለምስራቅ አፍሪካ ያለውን ተስፋ እንደውም ንግግራቸው ጠቅላላ አፍሪካ የሚል ነውና ይህ ያደረገልን እግዚአብሔር ስሙ የተመሰገነ። ከውይይታችሁ በኋላ ይዛችሁት የወጣችሁት የአቋም መግለጫ ነበር። ከአቋም መግለጫ ውስጥ ከተነገሩት ነጥቦች መካከል ብፁዕ ወቅዱስ አቡነ መርቆሬዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛው ፓትርያርክ መስከረም ዘጠኝ ቀን ወደ ኢትዮጵያ እንዲመለሱ ነበር ይህም ደግሞ በስደት ዓለም ይህን ያህል ዓመት ሲያገለግሉት የቆዩትን የህብረተሰብ ክፍል በአግባቡ ተሰናብተው ይሄዳሉ በሚል ነበረ። ነገር ግን ይህ እቅዳችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ከእናንተ ጋር ተገናኝተው ውይይት ባደረጉበት ሰዓት የመጽሐፍ ቅዱስን ቃል ጠቅሰው፣ በተለይ ደግሞ ኢየሱስ ክርስቶስ የመጨረሻው ሰዓት ላይ ሊሰቀል ሲል የጠቀሰውን ቃል ጠቅሰው ነገር ግን ውሳኔውን እናንተ እንድትወስኑ ብለው በንጥልጥል እናንተ ላይ ትተው ነበረ። ብዙም ሳይቆይ ያ መስከረም ዘጠኝ የተባለው ቀርቶ ከእርሳቸው ጋር ጁላይ ሰላሳ አንድ እንደሚሄዱ ተወስኗል እንዴት ነው በሲኖዶስ ተሰብስባችሁ የወሰናችሁትን ውሳኔ በእርሳቸው ቃል ልትቀይሩ የቻላችሁበት ምክንያቱ ምንድን ነው ብፁ አቡነ ጴጥሮስ የሚገልጹልን ለእንደዚህ አይነቱም ራሱ ቃል የለም ምክንያቱም የቅዱስ አባታችንን ቡራቂ ህዝቡም እንዲያገኝ እኛም በእውነት ህዝቡን ለማመስገን ጊዜ እንዲኖረን ከዚያም ደግሞ ትንሽ የመዘጋጃ ጊዜም እንዲኖር ነበረ የእኛ ሀሳብ ማለት ነው እና ጠቅላይ ሚኒስትሩ መጥተው ትናንት ጧት ያደረጉት ንግግር እንዳልሹው ቃሉንም ያው ሁሉም ሰምቶታል። ያንን መለኮታዊ ቃል ከሰማይ እየወረደ የሚመስል ራሱ ክርስቶስ በአካል የተናገረው የሚመስል ቃል መቋቋም የሚችል ማንነት አልነበረንም እና ወዲያውኑ ነው እዚያው ላይ ያለነው ሁላችን ተሰባስበን ይሄ ነገር እንዴት ይሁን ብለን ስንል ነገ የሚሆነው አይታወቅም፣ ቀን በራቀ ቁጥር የሚመጣው ነገር አይታወቅም ነው ያሉት። ምንድን ነው ያሉት? ከዚያው ቀጥለው እንግዲህ ነገ ወደ ካሊፎርኒያ ዳለሁ፣ ከዚያ ወደ መኒሶታ ዳለሁ ከወሰናችሁ ከመኒሶታ ተመልሼ ይዣችሁ እወጣለሁ። አውሮፕላኑ በቂ ለምትፈልጉት ሰው በቂ ነው። እዚያም ቢሆን ህዝባችን ተዘጋጅቷል። የመዘጋጃ ጊዜ አስፈላጊያቸው አይደለም፣ የመስሪያ ጊዜ ነው እንጂ አይነት ነገር ነው። ጊዜው ደግሞ እግዚአብሔር የሰጠን አሁን ነው። አሁንን የመኖር አሁንን የማድረግ አሁንን የመተግበር ትምህርት ነበረ፣ በዚያ ላይ ያገኘ ነው እና ያንን ከላይ የመጣ የሚመስል ነገር ግን ደግሞ በሰው አንደበት የተነገረ የእግዚአብሔር ቃል የሚቋቋም እና ያን እምቢ ማለት አቅም አልነበረውም። ሁሉንም ሰው ነው ሁሉንም አንድ አይነት ታደርገን ነው ያደመጥነውም፣ የሰማነው በአንድ አይነት በአንድ ቃል ወዲያውኑ እዚያው ላይ የሁላችንም አይምሮ አመነ ማለት እዚያው ተሰብስበን ወዲያውኑ ውሳኔ ወሰን ማለት ነው። ስለዚህ የሰውየው ፍቅርና ያላቸው ትሕትና እና መንፈሳዊነት ያ መንፈሳዊነት ደግሞ ቤት ወደ ተግባር እንደሚተረጎም ነው ያስረዱን እና አሁንም ለዚህም ራሱ ቃል የለም ራሱ ለዚህም ለዚያ ነው የሆነው በርናባስ እንደሚታወቀው እርሶ ለረጅም አመት ብፁዕ ወቅዱስ አቡነ መርቆሪዎስን በቅርብ በመከታተል ከዚህ በፊትም ጤና ባልነበራቸው ጊዜ ቤታቸው ድረስ በመሆን በማስታመም አጠገባቸው ነበሩ። እርሶም ብፁዕ አቡነ ጴጥሮስም ከእርሳቸው ጋር አሁን በቅርቡ እንደሚጓዙ ይታወቃል። በአሁን ሰዓት የእርሳቸው የጤና ሁኔታ ምን ይመስላል? የእርሳቸው የመንፈስ መነቃቃት ምን ይመስላል? በአጠቃላይ እሳቸው እንዴት አገኙት ይህንን ውጤት? እርሳቸው ለረጅም አመት አልተናገሩም። አሁንም ቢሆን ቡራኬያቸውን በመስቀል ሲባርኩ እንጂ በቃል ሲናገሩ አልተሰሙም እና የእሳቸው ስሜት ምን ይመስላል? ምንም ድምጻቸውን አልሰማንም እስካሁን ድረስ። የጤናቸው ሁኔታ፣ ስሜታቸው ምን ይመስላል? እግዚአብሔር ይመስገን የጤናቸው ሁኔታም እግዚአብሔር ይመስገን። ገና ነው እስካሁን አቆየልን። ስንት የፈራናቸው ጊዜያት ነበሩ ሊያመልጡ ነው በሚል እድሜያቸውን ጨምሮ ለካ ይሄን ቀን ሊያሳየን ነው አሁን ደግሞ እግዚአብሔር የተመሰገነ ወንደና ናቸው ደስተኛ ናቸው በጣም ያው እንደሚታወቀው እሳቸው አሁን በአለም አሉ እንጂ በአለም እያሉ የሉ ማለት ይቻላል የሚያስከፋቸውም የለም ብዙ የሚያስደስታቸውም የለም አንድ ነው እንትናቸው እና የሆነ ሆኖ ግን በአሁኑ ሰዓት ግን የሚገርም ነገር ነው አንድ አባት መስከረም ይሄን ያህል ቀን ልንጓዝ ነው ወደ ሀገራችን። ምን ተሰማዎት ሲሏቸው ዝም አሉ። ዝም አሉ እንዴት ዝም አሉ? እንደው ዝም ብለን አሁን ነገ እንሂድ እንዲህ አሉ። በምልክት አሳዩ። አሁንም በምልክት ያው ብዙ ጊዜ አይናገሩም እንደዚህ አይነቱን ነገር እና በጣም ገረመን እና በጣም በውስጣቸው የሆነ ደስ አለ። ደግሞ የሚናገሩት በዝምታ ነው የመቼም መታደል ነው ይህን ያህል ዓመት አንድ አባት ከሩሙ ከሚኖርባት ክፍል ሬዲዮ ሳይኖር ቴሌቪዥን ሳይኖር ስልክ ሳይኖር በጸሎት ብቻ ውሎ አንዲት አይነት ምግብ አንዲት አይነት ምግብ ውሎ አንድ ጊዜ ብቻ ቤት ዘግቶ መዋል አስችሎ እግዚአብሔር አሁን ደግሞ እንዲህ ሲሆን በጣም ነው በጣም ነው የገረመን። እና እንዲያውም በሰሞን ጥቃታቸው ያላቸው ሁኔታ ሳይ እኔ የገርመኛል። ጊዜር አሰራሩና ደስተኛ ናቸው ማለት ነው። በኢትዮጵያ በኩል ያለውን ዝግጅት እዛ ያሉት ሰዎች እንደሚያዘጋጁና ና ቤተ ክርስቲያኒቷም ተዘጋጅታ እንደምትጠብቃችሁ ተነግሯል። በጣም በአጭር ጊዜ ውስጥ እንደምትሄዱ ነው ዝግጅታችሁ ምን ይመስላል? ምን ያህልስ የልዑካን ቡድን ነው ከብፁዕ ወቅዱስ አቡነ መርቆሪዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ጋር እንዲሁም ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ና አብረቸው ካሉ ሰዎች ጋር የሚጓዙት ምን ያህል የቤተ ክርስቲያን አባላት ናቸው? ጳጳሳትን በተመለከተ ብፁዕ አቡነ ጴጥሮስ በዚህ ላይ ሀሳቡት ቢገልጹልን። አሁን ባለንበት ደረጃ የጉዞ ሰነድ ያላቸው ሁሉ መሄድ ይችላሉ የሚል ምናልባትም ከአስር ከአስራ አምስት በላይ እስከ ሀያ ድረስ ሰው መሄድ ይችላል ይመስለኛል። እንደዛ ነው የተባለው። የእኛ ዝግጅት ይሄ ነው። እኔ እንደውም በቃ የእግዚአብሔር ጊዜ ለካ እንደዚህ ነው። ህይወታችን ለካ በእኛ ቁጥጥር ስር አይደለም፣ እግዚአብሔር በወሰነልንና እግዚአብሔር ባቀደልን ነገር ውስጥ ነው ያለው። ተዘጋጅታችሁ ጠብቆ የሚለው መለኮታዊ ቃል በዚህ ሰሞን ተምሬበታለሁ እና ይሄ በቃ ሁልጊዜ ለእኛ የሚሆነውን ነገር ተዘጋጅተን መኖር በጣም አስፈላጊ መሆኑን የተማርኩበት ጊዜ ነው እና የጉዞ ሰነዶች እንኳን ያው ዝም ብዬ ያው ሁልጊዜ ስለምዞር እኔ ይሻለሁ ብዙዎች ሳይዙ ነው የመጡት። አሁን ተመልሶ ለማምጣት የማይችሉ አይሄ የጉዞ ሰነዳቸውን ያዘጋጁ ይሄዳሉ። ስለዚህ ተዘጋጅቶ መኖር የሚለውን ትምህርት ነው የተማርኩበት። ትናንትና ወዲያው ያ ቃል ስንሰማ እና ውሳኔ ስወስድ በቃ በህይወታችን ውስጥ ኢቨን ለዕለት ከዕለት ኑሯችን እንኳን ዝግጅት ምን ያህል አስፈላጊ እንደሆነ ነው የተማርኩት። እስከ ሀያ ሰው ድረስ ክቡር ጠቅላይ ሚኒስቴሩ ይዘው መሄድ እንደሚችሉ ተገምቷል። ከዚያ ሄደው ግን የተለያየ ጊዜ መመለሻ ጊዜ እንደሚኖራቸው አስባለሁ። ብዙዎቻችን ምናልባት ከዚያ አንዳንድ የሚስተካከሉ ነገሮች ካሉ ማስተካከል የምንችል እንኖራለን። ደግሞ ቶሎ የምንመለስ ልንኖር እንችላለን እና የመሄዱ ወደ ሀያ ሰዎች ይሆናሉ። ምናልባትም ከዚያ በላይ ለመመለስ ግን በየተራ ሊሆን የሚሆን ይመስለኛል። የመመለስን ነገር ካነሱት እንግዲህ ምናልባትም ትንሽ ሊቆዩ ይችላሉ ተብለው ከሚገመቱት ጳጳሳት መካከል ብፁ አቡነ በርናባስ እንደሆኑ ይገመታል። ይሄ ምን ያህል በእርስዎ በኩል የተረጋገጠ ነው? እኔ መገመታለሁ። ምክንያቱም ዝም ብዬ መቼም ብቻቸው አልመጣም። የሆኑ ነገሮች ማለት በሳቸው ዙሪያ ያሉ ነገሮች መመቻቸት አለባቸው። ነገሮች እንደተመቻቹና መስመር እንደያዙ ሳይ ነው መመለስ የምችለው። እና ደግሞ ያው ቅድም ብፁዕ አባታችንም ጨርሰውታል። እንደው ክርስቲያናዊ ሕይወት እንደዚህ ሲሆን ነው ጥሩ። እኔ መቼም ተስማምቶኛል ደግሞ የእኛ ያው ውትድርና ማለት ነው ውትድርና እኮ ድንገት ተነስ ሲባል መሄድ ብቻ። አፍጋኒስታን የሚሆን ፓኪስታን ተነስ ሲባል መሄድ ነው እና እና እግዚአብሔር ተመሰገነ ይሁን የምገምታለሁ። ቤተ ክርስቲያኒቷን ለሁለት የከፈለው በሲኖዶስ ምክንያት ሁለት ተከፍሎ የነበረውን መጨረሻ ላይ ፍቅር ነው ያሸነፈው። አባቶች ልዩነቶቻቸው ላይ ሳያተኩሩ ፍቅራቸው ላይ በማተኮር በጣም በአጭር ጊዜ ውስጥ ነው ተወያይተው ውሳኔውን ወስነው ፍቺውን የሰጡት ማለት ነው። ይሁንና እንደሚታወቀው የሲኖዶሱ መከፈልና ለረጅም ጊዜ መቆየት የፈጠረው የጥል ግርግዳ አለ። ምናልባትም በትክክልም ለምን ሲኖዶሱ እንደተከፈለ አውቀው አቅጣጫ የያዙ ሰዎች ሊኖሩ ይችላሉ። አንዳንድም ደግሞ ያንን ባለማወቅ በሁለቱም መካከል ከዛ ከዚህ ሲዋዥቁ የነበሩ ሰዎች ይኖራሉ፣ በምእመናኑ ዘንድ ማለት ነው። ሁሉም ምእመን ቤተ ክርስቲያኒቷ ለምን ወይም ደግሞ ሲኖዶሱ ለምን እንደተከፈለ በትክክል አውቆ አይደለም እስካሁን ድረስ ሲጣላ ሲከፋፈል የነበረው። ያም ሆነ ያም፣ አሁን ሲኖዶሱም አንድ ሆኗል፣ አባቶችም አንድ ሆነዋል። ከዚህ በኋላ ህብረተሰቡስ ምንድን ነው ማድረግ ያለበት? ፍቅር አሸንፎ አባቶች ታርቀዋል። ወደ ታች ዝቅ ብሎ ደግሞ ምእመናን ውስጥ እንዴት ነው? እንደምታውቁት እናንተ በውጭ ሀገር ስታገለግሉ ኖራችኋል። በአሜሪካም፣ በአፍሪካም፣ በዚህም በአውስትራሊያም ብዙ ቤተሰቦች እናትና ልጅ፣ ወንድምና እህት፣ ባልና ሚስት ተለያይተዋል። በዚህ ምክንያት ማለት ነው በቤተ ክርስቲያን ልዩነት ምክንያት። ይሄ ህብረተሰብ እንዴት ብሎ ነው ተስማምቶ አንድ ሆኖ ከዚህ በውስጡ ያለውን ቂም፣ ጥላቻ ትቶ አንድ የሚሆነው ክርስቲያናዊ ህይወቱን የሚቀጥለው እንዴት ነው? ምንስ መደረግ አለበት? ህብረተሰቡ ላይ ምንድን ነው መሰራት ያለበት? በሁለት በሶስት መንገድ ነው የሚሄደው። የመጀመሪያው እኛ አባቶች አሁን ተደራዳሪዎቹ እንዳደረጉት እስካሁን ያለውን ማንኛውንም ነገር በመርሳት ረስቶ አልተጎዳውም። ትናንት ዶክተር አብይ እንዳሉት አልተጎዳውም፣ አልጎዳኝም። የእነሱ ያ ያለፈው ታሪክ አልጎዳኝም። ታሪክ እንጂ እኔ አለሁ እኔ ያሸንፍ ያለው የሚል በፍቅር የማሸነፍ ኃይል በአባቶች በየጊዜው በሚሰጠው አስተምሮ ትምህርት መስጠት ነው አንደኛው። ሁለተኛው ምናልባትም ከተቻለ አጠቃላይ ሐዋርያዊ ጉዞ ያስፈልጋል ብዬ አስባለሁ። ለምሳሌ በሁለቱ ሲኖዶስ የነበሩትን ምዕመናን አንድ ላይ በማድረግ በየአካባቢው ሐዋርያዊ ጉዞ ቢደረግ እና የወንጌል አገልግሎት ቢደረግ እና በዚያው ላይ ደግሞ የይቅርታና የፍቅር ትምህርት ቢሰጥ እሱ ዋና ነገር ነው። ሁለተኛው ሶስተኛው ደግሞ ያው አሁን ቤተሰቡ እስካሁን ድረስ ለዚህ ለጠቡ ለዚህ በመለያየቱ እንደተካፈለ ሁሉ ለህብረቱ ደግሞ እያንዳንዱ ሰው አሁን በዚህ በምናደርገው ውይይት እግዚአብሔር ያደረገልንን መልካም ነገር በመመልከት የእሱን ምሕረት በመመልከት ከእሱ የተደረገልን ቸርነት በመመልከት ያለፈውን ይቅር ብሎ በአሁን እግዚአብሔር በሰጠን በረከት ላይ ቢያተኩር ሰው ምናልባት ጥሩ ነገር ሊሆን ይችላል ብዬ አስባለሁ። ብፁህ አባታችን የበለጠ ቢደመድሙት ጥሩ ነው ብዬ አስባለሁ። ብፁዕ አቡነ በርናባስስ በዚህ ላይ ምንድን ነው የእርሱ አስተያየት? እንግዲህ እንደሚታወቀው ብዙ ቤተሰቦች ተለያይተዋል፣ ብዙ ጓደኞች ተለያይተዋል። በሲኖዶሱ መከፋፈል ምክንያት አባቶች አንድ ሆነዋል፣ ቤተ ክርስቲያን አንድ ሆናለች፣ ሲኖዶስ አንድ ሆኗል፣ ፍቅር ያሸንፋል። አገራችንም አንድ የምትሆንበት ደረጃ ላይ ያለነው እና ህብረተሰብ፣ ውስጥ በተለይ በውጭ ያለው ህብረተሰብ ነው በዚህ በሲኖዶሶች መከፋፈል ምክንያት ከፍተኛ ችግር የደረሰበት ህብረተሰብ ውስጥ እንዴት ነው ሊቀራረብ የሚችለው? በተለይ የውጪው ህብረተሰብ በተለያየ ሁኔታዎች የተጎዳ ህብረተሰብ ሰብ ነው። እንደገና በሃይማኖት ተከፋፍሎ ከጓደኛው ከቤተሰቡ ከሚወዳቸው ተለያይቶ መኖሩ በራሱ ሌላ ስነ ልቡናዊ ችግር ነው እና ይህንንስ ለማቀራረብ ምንድነው መደረግ ያለበት? ምን አይነት ስራዎች ናቸው መሰራት ያለባቸው? እዚያ ህዝቅኤል ሰላሳ አራት ላይ መንጋዬ ሮኗ በመጠጣት ላይ ያለ ቀንዳም ቀንዳም ፍየሎችና ከብቶች ከላይ ሆነው አደፈረሱ እና ከታች ከወንዙ ውሃ የሚጠጣው መንጋ ደፈረሰብ እና አሁን ድሮ ምዕመናን አሁን የምትሆኑ ሁሉ እኮ የሆኑት ከላይ ስለደፈረሰ አየሽ፣ የስልጣን ቀንዳም፣ የነገር ቀንዳም ተፈጥሮ እንግዲህ ያው የነገር ቀንዳም እሽም ዲያብሎስን በጣም ከባድ ነበረ እና ከላይ ከመዋቅሩ ከሀገሪቱ ከመንግስት መዋቅር ከምንጩ ከቤተ ክህነቱም ደግሞ እዚያ ከመዋቅሩ ከምንጩ ስለደፈረሰ እነው ከታች ያለው መንጋ ማለት በየተበተነው ምሳሌውን ነው እንግዲህ እየተናገርኩ ያለሁት እና አሁን ላዩ ጠርቷል። አሁን የሚዋጋ ቀንድ ያለው ነገር የለም፣ የሚያደፈርስ የለም። አሁን እነዚያ የሚያደፈርሱት ነገሮች ተወገዱ። ከላይ ስለጠራ ጊዜ አይወስድም ባይ ነኝ። እንኳን እና እኛ ተጣልተን ማንጣላው አንዳንድ ጊዜ እኮ ይገርማል። ውሸት እኮ ነው። ህዝቡም ቢሆን እንዲሁ አንዳንድ ያስተዳደግ የምን ነው እንጂ እኮ አንድ ነው። አሁን ለምሳሌ ሰው ሲሞት አይተሽ ከሆነ አስተውላችሁ ከሆነ በተለይ ቀብር ላይ በቤተ ክርስቲያን ማንገናኝ የነበር ነው እንገናኛለን። የፈለገ ቢጣሉ ሰዎች ቀብር ላይ ይገኛል። አሁን ያን ጊዜ ወገኖቻችን ሲሞቱ ሲቀበሩ ነው። አሁን ግን ጥላቻ፣ ውግዘት፣ አለመግባባት በአጠቃላይ የጠላት ዲያብሎስ ሴራ ሙቶ ተቀብሯል አሁን ይሄ ተቀብሯል አንድ ሁለተኛ እስካሁን ድረስ ቀብር ላይ ነበር የምንገኘው አሁን ደግሞ ቤተክርስቲያናችን አሁን የተቀበረችው ተነስታል የተቀበረው ፍቅር ተነስቷል መቼም በቀብር ላይ እየተገናኘ በትንሣኤ ላይ የማይገናኝ ከሆነ ይሄም ይገርማል በቀብር ላይ የተገናኘ ህዝብ በትንሣኤ አይገናኝም አልልም እና ደስታውስ እንዴት አርጓቸው እንዴት አይነት ህሊና እኛን እኮ የለወጠን የነበረንን ፕሮግራም ሁሉ ያስቀየረን አሁን የዶክተር አብይ ችግር ነው። አሁንም ደግሞ ይሄ እግዚአብሔር የቀየረው ነገር ይሆናል በማንለው ሰዓት እግዚአብሔር ያደረገውን ነገር ይሄን አልፎ እንደው ድሮ ሰላም የማይለው የነበረውን ሰላም የማይል ሳያናግረው የነበረውን የማያነጋግር ሳይሰማው መሄድ የነበረውን የማይስም ይሄ ኢትዮጵያዊ ነው ለማለት ያስቸግራል፣ እንኳን ክርስትና ስለዚህ እኔ አላምንም። እኔ ድሮም ከላይ ነበር ነገሩ። ከላይ ደግሞ ጥሩ ውሃ ሲፈስ መንጋው ጥሩን የፍቅር ውሃ ይጠጣል ብዬ አምናለሁ። ግን ያዋል ደግሞ ምዬ ነው ብፁ አባታችን ያሉት። ግን ስምሪት መደረግ አለበት፣ ትምህርት መደረግ አለበት። የቦታው ተላም ጉባኤ እየተደረገ የሁለቱም አብያተ ክርስቲያናት ማይገናኙ የነበሩት አንድ ጉባኤ እየተደረገ ሰይጣን ዲያብሎስ እያፈረ ፍቅር እያደገ ሀፍረት እየተገፈፈ መሄድ ይኖርበታል። እና በነገራችን ላይ እናንተም ብትሆኑ እንኳን ደስ ያላችሁ ልትባሉ ይገባል በእውነቱ። ምክንያቱም እርግጠኛ ነኝ አሁን ሁልጊዜ በሀገር ጉዳይ በሚሆነው የመለያየት ጉዳይ ፖለቲካው የተለያየ፣ በቤተ ክርስቲያን የተለያየ፣ እንደው በቃ አንዱን ኢንተርቪው ያደረጋችሁ ነ ያኛ ያኮርፋችኋል። አሁን እንግዲህ ዝም ብላችሁ በአየር ላይ ይህን ፍቅር ዝምላችሁ ልቀቁ ይህን አዲስ ሕይወት አዲስ ትንሣኤ አዲስ የጊዜ ተአምር እና በእውነት ይሄን ሁሉ የፍቅር ጊዜ ጥሶ፣ የአንድነት ጊዜ ጥሶ ኤርትራና ኢትዮጵያ እንኳን ሲገናኙ የህዝቡን ንባይ አሁን በቤተ ክርስቲያን ደግሞ ተለያይተን የነበርነው ከዚያ በላይ እንዲሁም ልንላቀስ የሚገባው እኔ ህሊናው ችሎለት እስካሁን በክፉ ይተያይ የነበረው አሁንም ያ ይቀጥላል አልልም፣ ግን እንዳልሽው እንደ የበለጠ ፍቅር እንዲጎለምስና ሀፍረትም እንዲወገድ ጉባኤያት እየተደረጉ የማይገናኙ የነበሩት የሚያገናኛቸው ጉባኤ እየተደረገ የፍቅር ማዕድ ቢዘረጋ ጥሩ ነው እላለሁ። ከብዙ ዓመት በኋላ በግፍ ተገፍታችሁ ወጥታችሁ አሁን ደግሞ ከጠቅላይ ሚኒስትር ጋር እኔ ባለሁበት አውሮፕላን ንግቡልን ተብሎ መባል በግል የሚሰጣችሁ ስሜት ምንድን ነው? ከባድ ነበረና ያለፈው ጊዜ እስቲ በግል የሰጣችሁን ስሜት ብትገልጹልኝ። ብፁዕ አቡነ ጴጥሮስ ዶክተር ከተናገሩ በኋላ ውስጤ ሲወስን እየታየኝ የነበረ ከአውሮፕላኑ ከገባሁበት ሰዓት ጀምሮ ወርጄ ቦሌ ስደርስ የምሆነው ስሜት ይበል አሁን አሁን ላንቺ ያወራውሽ ምን እንደሚሆን አላውቅም። አንድ ነገር ግን አውቃለሁ ወይም አምናለሁ፣ እግዚአብሔር ታምረኛ ነው። እግዚአብሔር ከድሆች ጋር ነው። ብፁዕ አቡነ መልከ ጼዴቅ ትናንት ሲናገሩ እኛማ ተረሳን ብለን ነበረ። እኛማ በዚሁ ተበትነን ሙተን ቀረን ብለን ነበር። መቃብራችን እንኳን በዚሁ ይሆናል ብለን ነበር። እግዚአብሔር ግን እርስዎን አምጥቶ እንደገና አስነሳን፣ ሰበሰበን። አሁንም ኢትዮጵያን ይሰብስቡ ነው ያሏቸው። ትናንት ያን ከወሰንኩበት ጀምሮ ከሰው ጋር አልተገናኘሁም። በጣም በአንድ በኩል ደስታው ትልቅ ነው። በሌላ በኩል ደግሞ ድርጊቱን መናገር ከሚቻልበት በላይ ተአምር ስለሆነ ወደፊት ጸሐፊ ምናልባት ይገልጸው እንደው ነው እንጂ አሁን በእኔ ቃል ሊገልጸው አይችልም። ብጹ አቡነ በርናባስስ እንዴት ነው የተሰማዎት ስሜት? ኢትዮጵያ አጠገብ እየደረሱ ሲመለሱ ነበረ። ደቡብ አፍሪካ እየደረሱ ዩጋንዳ እየደረሱ ነበር ሲመለሱ የነበረው ላለፉት በርካታ ዓመታት ና ያአሁንስ ያለው በቅጽበት የተወሰነው ውሳኔ በቅጽበት ወደ አገር ቤት ሊመልሶት ነው ና ስሜቶ ምን ይመስላል? ከባድ ነገር ነው። አገር ሲባል አገር አለ፣ ቤተሰብ አለ፣ ቤተ ክርስቲያን አለ፣ ሕዝብ አለ የዚህ ሁሉ ስሜትን እንዴት አድርገው ነው ሊገልጹት የሚችሉት? እንደ በቋንቋ ለመግለጽ በጣም ከባድ ነው። በጣም እየገረመኝ ነው ያለው እኔ በዩጋንዳ ኬንያ፣ ሳውዝ አፍሪካ ብቻ ሳይሆን ኮኔክሽን አዲስ አበባ ኑሮኛ ያው ሀያ ስድስተኛ አመቴ ነው ምን እንደሆነ አሁን ያ ሁሉ አልፎ በእንደዚህ አይነት ሁኔታ እግዚአብሔር ሲያዘጋጀው እንዲ አንድ ደስ ያለኝ ነገር ምንድን ነው እግዚአብሔር የሚወደውን እውነት የሆነውን ነገር እንደ ቃሉ ይዘሽ መጓዝ ከተቻለ እንዴት አይነት በቃሉ ታማኝ የሆነ አምላክ መሆኑ አሁን ለምሳሌ ተመልከች። እንግዲህ ስደትን ባርኮ ያሳይን ራሱ እናቱ እንድትሰደድ አድርጓል። ሐዋርያት የመጀመሪያውን ሲኖዶስ ይዘው ነው የተሰደዱ እና ሲኖዶስ አይሰደድም ይሉናል የራሳችን ወገኖች፣ እንደዚያው መሞት ነበረባቸው ይሉናል እንደገና አሁን ጠቅላይ ሚኒስትሩ ትዝሽ እንደሆነ መሰኔ አስራ ስድስት መስቀል አደባባይ ላይ ነው የሃይማኖት አባቶች ደሀ ተበደለ፣ ፍርድ ተጓደለ ብላችሁ ጩሁ። ይሄ ቃሉ ነው እንግዲህ ኢሳያስ ሀምሳ ስምንት የተናገሩት እና አሁን ነፃነቱን አግኝተን እድሉን አግኝተን አሁን በዚህ ባለንበት ዓለም እየዞርን በሀገር ቤት ፍርድ ሲጓደል ደሀ ሲበደል የአላጋው ሰዎች ሲገደሉ ሲታሰሩ ሲገረፉ ስንጮህ ፖለቲከኞች ይሉ የራሳችን እንዴት ከባድ መሰለሻ እ ይሄው ፖለቲካ ውስጥ ገቡ። ይሄው ጀምራቸው ወንጌሉን ትተው ኢትዮጵያ ወይም ደግሞ መንግስት ወይም ደግሞ የማይባል ነገር የለም። እና አንድ ይሄ ፓትሪያርክ በህይወት እያለ ፓትሪያርክ መሾም የለበትም የሚለውን ትምህርት ቤተ ክርስቲያኗ በአምስት ዓመት እንደው ልትወጣው ልታስተምረው በአእምሮ ልትቀርጸው ማትችለውን ነገር ራሱ ፖለቲካው የውጭ ፖለቲካን የሰበቅ ከዚህ በኋላ ፓትሪያርክ በህይወት እያለ በኢትዮጵያ ቤተ ክርስቲያን ፓትሪያርክ ይሾማል ቢባል ምእመናኖስ እንዴት አድርገው በየት አልፎ ማንስ ይደፍራል? ይሄን አድርጎልናል። ሌላው ደግሞ ክቡር ጠቅላይ ሚኒስትሩ ደሃ ተበደለ፣ ፍርድ ተጓደለ ብላችሁ ጩሁ ብለው ሲናገሩ ከሀያ አምስት አመት በላይ የጮኸ ነው አካል ገስቱ ነ በጣም ደስ ያለኝ፣ ወደፊት በቀሪ ህይወቴም በቃ በዚህ እንዲቀጥልበት ነው ያደረገው። አንድ ሁለተኛ በምድር ላይ ሰዎች ቢነቅፉንም፣ ሰዎች ቢያዋርዱንም ሰዎች የተለያየ ስም ቢሰጡንም ከእሱ ጋር እስከሆነ ድረስ ከቃሉ ጋር እስከሆነ ድረስ እንዴት እንደሚያከብረን ነው። እንዴት እንደሚያከብረን ያልጎች ምንድን ነው? እኔ አሁን እኔ ሰውዬ እንዴ ፓትርያሪኩን በጤንነት በኩል የማይችሉ ከሆነ አልጋ ዘርግቼ ነው፣ ምንም ችግር የለም። ቤተ ክርስቲያኑም ካል ካልተዘጋጀ ቤተ መንግስት ውስጥ ወይም ደግሞ አሜሪካ የማይገኙ ሆቴሎች ያሉ እና በሚያስፈልገው ቦታ ይቆያሉ ሲዘጋጅ ድረስ እንዲህ እስከ ማለት ድረስ እና ሁላችሁንም ተያዝ ነው የኔ አውሮፕላን እንዳለ ሁላችሁንም ይዞ መሄድ የሚችል ነው። የእናንተ ነው አብረን ምንሄድ ሲል ጌታ ዳግም መጥቶ የአባቴ ቡሩካን ኑ ለዘላለም ዓለም ከመፈጠሩ በፊት የተዘጋጀላችሁን የአባቴን መንግስት ውረሱ ያለው ነው የታየኝ የት። ይሄ ቀላል ምሳሌ እንዳይመስል። ስለዚህ አሁን እኔ እናንተን የምመክረው እናንተም የሚዲያ ሰዎች ከእኛ በላይ ፍርድ ተጓደለ፣ ድሀ ተበደለ፣ ግፍ ተፈጸመ፣ ትክክል አይደለም በማለት ከእኛ በላይ የሰማይ አየር በቁጥጥራችሁ ስር የሆነ እናንተ ናችሁ። በእውነቱ በእርግጥ እስካሁንም እያደረጋችሁት ነው። አሁንም ቀጥሉ፣ እንደው አሁንም ቀጥሉበት። እግዚአብሔር ዋጋ ከፋይ አምላክ የተናገረውን አያስቀርም። ያስቀር እና ከድዎች ጋር እንቁ ከተገቡት ጋር እንቁ በእውነት ከነጻነት ጋር እንቁ በምድር ብቻ ሳይሆን እግዚአብሔር ዋጋ ከፋይ አምላክ ነው። ሰዎች ማንኛውንም ስም ይስጡ የፈለጉትንም ይበሉ። ነገር ግን ከቃሉ ጋር ከእውነት ጋር እሱ ካለው ጋር በእሱ መንገድ እስከሄድን ድረስ የማያሳፍር አምላክ መሆኑን ነው የተማርኩትን እና በእውነት በሀገራችንም በቤተክርስቲያናችንም ይህ ስላደረገልን ስሙ የተመሰገነ ይሁን። እንዴ ልክ የእኛ አይነት እጣ የደረሰባቸው ራሻዎች እኮ ሰማንያ አመት ነው። እኛን እኮ በሀያ ሰባት አመት ነው የማረን አቅማችን። አይ በሀያ ሰባት አመት ሳንሞት እንዳለን እኮ ነው አይናችን እያየን ሁላችን የማር አባቶቻችን እንኳን ሳይለይም ስንት ጊዜ እንዲያመልጡና ያልናቸው ቅዱስ ፓትሪያሪ አቡነ መልከት ይልቅ እነዚህን ሁሉ አቆይቶ ነው እግዚአብሔር። እና በጣም አንድ ነገሮች የምፈልገው ግን ብፁ አቡነ ኤልያስ በአደባባይ ተነስተው ምንድን ነው ያሉ አደራዳሪዎች፣ እንዲያው እኛ ይሄን አውጥተን ይሄን ነጥብ ይሄን አጀንዳ ንቲም ብለን በዚህ በኩል እንዲበሉልን ከዚህ አትለፉ ፈርሙልን ብለን እንዲያው ተጨንቀን የነበርነውን ገባ ብለው እነሱ ሁለት ሰዓት ባልሞላ ጊዜ ውስጥ ጨርሰናል አሉን። ምንድን ነው የምትፈልጉት አሉን። እንዲህ እንዲህ እንዲህ እንዲህ ቢሆን ነው አላ ከእናንተ በላይ እሱን ጨርሰናል ብለው አበሰሩን ይሄን ያደ ያደረግንበት ምክንያት ምን እንደሆነ አውቃቸዋለሁ። የሆነበት ምክንያት ድሮ ስላልተጣላን ነው። ያጣላን ፖለቲካ መንግስት ነው እንጂ እኛ ድሮም አልተጣላንም። ለዚህ ነው የጨረሱ ይሄን ሁሉ ያደረገልን እግዚአብሔር እግዚአብሔር ነው እና እናንተንም እግዚአብሔር ባርካችሁ፣ እግዚአብሔር የተመሰገነ ይሁን። አሁንም በሀገራችን የጀመረውን ቸር አሜን እጅግ በጣም ነው የማመሰግነው እንግዲህ በድጋሚ እንኳን ደስ ያላችሁ ብጹዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኢትዮጵያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም ብጹዕ አቡነ በርናባስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በመጪው ጁላይ 31 ከጠቅላይ ሚኒስትር ዶክተር አብይ አህመድና እንዲሁም አብሯቸው ካሉ አጋሮቻቸው ጋር ወደ አዲስ አበባ ትመለሳላችሁ። መንገዳችሁ የቀና እንዲሆን ምኞታችን ነው። በጣም አመሰግናለሁ። በርቱን፣ በርታ፣ ከእውነት ጋር ጠንቁ። እግዚአብሔር ይስጥልን። ተባረኩ። በእውነቱ እድሜ ይስጣችሁ። አብራችሁን ስለደከማችሁ እግዚአብሔር አምላክ በበረከቱ ይጎብኛችሁ። ሁላችንም እግዚአብሔር ይባርከን። ሰላም፣ አሚን። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by